ራዲዮ። ኤስቢኤስ ራዲዮ። ኤስቢኤስ ራዲዮ፣ the the of the SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ወይዘሪት <laughs> ሰላማዊት ዳዊት የኢትዮጵያ ዳያስፖራ ኤጀንሲ ዋና ዳይሬክተር ናቸው። ኤጀንሲው ስራውን በይፋ የጀምረው ማርች 2019 ሲሆን ተጠሪነቱም ለውጭ ጉዳይ ሚኒስቴር ነው። ከተልእኮዎቹ አንዱ ኢትዮጵያና ኢትዮጵያውያንን ከባህር ማዶና ወዲህ በእክልም በሀሴትም ማገናኘት ነው። እናም ዘግይቶም ቢሆን ወደ ኢትዮጵያ የዘለቀው የኮቪድ-19 ወረርሽኝ የአያሌ ሺዎችን ህይወት ሳይቀጥፍ ባህር ማዶኛ ኢትዮጵያውያን ለወገን ደራሽ የአገር ታዳጊ እንዲሆኑ፣ ግንኙነታችሁ ከምን ደረጃ ላይ ይገኛል? ሚናችሁንስ እንደምን እየተወጣችሁ ነው ስንል ዋና ዳይሬክተር ሰላማዊትን ጠይቀናለን። እስካሁን ባለው እንግዲህ ይሄ በሽታ በአለም አቀፍ በዛ ከተከሰተ በኋላ ትንሽ ቆየት ብሎ ነው ኢትዮጵያ ላይ የተከሰተው። ኢትዮጵያ ላይ ከሰቱ በፊት ጀምሮ ኤጀንሲው ለሁሉም ሚስዮኖች ከወዲሁ ዜጎች ይህንን ችግር በደንብ እንዲያውቁትና ራሳቸውንና እና ቤተሰቦቻቸውን ይጠብቁ። አስፈላጊም ጥንቃቄ የሚያደርጉ በዚሁም ደግሞ በጥንቃቄ የሚሆኑ መመሪያዎች ከየመንግስታቱ ከየሀገራቱ መንግስታት በሚነገረው መሰረት ኢትዮጵያውያኑ በስደትም ላይ አለ እንደዚሁም በስራም በኑሮም ላይ ያለ በትምህርትም ላይ ያለ ሁሉ ጉዳዩን በትክክል ተገንዝቦት ስለ ወረርሽኝ ራሱን የሚጠብቅበትን ሁኔታ ከወጪ ነቅተው እንዲሰሩ ከማድረግ ነው እንግዲህ ስራው የጀመረው። ከዛ በኋላ ደግሞ በሀገራችን እንግዲህ ከተከፈተ በኋላ ደግሞ እንደዚሁ በሀገራችን ያለውን የበሽታው መዛመት ሁኔታዎች ባጭሩ ለመግታትና ለመቆጣጠር እንዲያመች ወይም ደግሞ እንዲያስችል አቅም አሰባሰብ ትልቁ ስራ ሆኖ ነው የቆየው በእነዚህ ጊዜያት እንግዲህ እስካሁን ባለው የገንዘብ አቅሞችን ከዲያስፖራው ከኢትዮጵያውያን እና ከትውልደ ኢትዮጵያውያን እንደዚሁም ከኢትዮጵያ ወዳጆች ትቶች ሃይማኖት ተቋማት እና ሌሎችም ድጋፍ ማድረግ ከሚፈልጉ መንግስታት ጭምር የተለያዩ ድጋፎችን ስናሰባስብ ነው የቆየ ነው። በዋናነት ምንድን ነው ሀገራችን በሽታው ከመግባቱ ወይም ደግሞ ከገባ በኋላም ቢሆን በተቻለ መጠን የመከላከል አቅም ነው ሊኖረን የሚችለው። ሀገራችን በሌሎች ሀገራት እንዳየ ነው ትልልቅ ሀገራት እንዳየ ነው በደንብ በሽታው ከገባ በኋላ ትላልቅ የምንላቸው በኢኮኖሚ በተለያየ መንገድም ሀያላን የምንላቸው ሀገራት እንኳን በእውነት ዜጎቻቸውን መታደግ ያልቻሉበት ሁኔታ እና ድል ስለሆነ ያየ ነው በእኛ ሀገር ደግሞ በእኛ አቅም በተቻለ መጠን በሽታው ሳይስፋፋ የመከላከል ሁኔታዎችን ማመቻቸትና የመከላከል አቅማችን ከፍ ማለት ይኖርበታል። እንደዚሁም ደግሞ በሽታው የሚያመጣብንን የኢኮኖሚና የተለያዩ የማህበራዊ ቀውሶች ቋቋም እንችልበትንም አቅም እንደዚሁ ማሰባሰብ ይኖርብናል በሚል ነው እንግዲህ በመጀመሪያ ደረጃ በሀገር አቀፍ ደረጃ የሀሳብ ሰባሳቢ ኮሚቴ ተቋቁሞ በውጭ ያለውን ደግሞ እንደዚሁ እኛ እንድናስተባብር የተደረገው ማለት ነው። ስለዚህ በዚህ እስካሁን ዲያስፖራ በመላው ዓለም ያለው እውነት ለመናገር አረብ ሀገራት ጭምር በአፍሪካ የሚኖሩ በስደት እንኳን የሚኖሩ ሳይቀሩ በሀገራት ይሄ ችግር የከፋ ችግር እንዳያመጣ ከፍተኛ አስተዋጽኦ ነው እያደረጉ ያሉት። ለዚህም በኢትዮጵያ ዲያስፖራ ኤጀንሲና በራሴ ስም ላመሰግን እወዳለሁ። በጣም ከፍተኛ አስተዋጽኦ ነው ሲደረግ የከረመው በገንዘብም በቁሳቁስም በሙያም እውቀታቸውን ሼር በማድረግም ዲያስፖራው ጫፍ ጫፍ አገሩን እየደገፈ ያለበት ሁኔታ ነው ያለው በዝርዝር በምናይበት ጊዜ በገንዘብ ያለው ድጋፍ እስካሁን ባለው እንግዲህ ከመቶ አርባ ሚሊዮን በላይ ገንዘብ የተሰበሰበበት ይሄ እንግዲህ አት ሃንድ የገባበት ነው። ካይንድ ደግሞ እንደዚሁ በተለያየ መልኩ የተሰበሰበ ያለበት ነው። የህክምና ኢኪፕመንቶች እንደነ ማስክ እንደነ ሳኒታይዘር ይሄ የእርመራ ኪት የሚባሉ የህክምና ኪቶች ወይም በሽታ ለመከላከል ለማከም በምንጥርበት ጊዜ የምንጠቀማቸው ማቴሪያሎች እንደዚሁም ደግሞ አምቡላንስ እንዲውሉ መኪኖቻቸውን እንኳን በሀገር ውስጥ ያለ ሀብታቸውን እየሰጡ ያሉ ዲያስቶች አሉ። ቤቶቻቸውን፣ ሆቴሎቻቸውን ለኳራንቲን እየሰጡ አሉ። በጣም በርካታ የኢትዮጵያውያን በድርጅቶቻቸው ስም፣ በግለሰብ ስም እንደዚሁም በተለየ ሀይማኖት ድርጅቶች ሁሉም ሃይማኖቶች በየሙስሊሙ ማህበረሰብ፣ ኦርቶዶክሱ፣ ኢቫንጀሊስቲክ ውስጥ ያሉ ሁሉ በየእምነት ተቋሞቻቸው ስም ድጋፍ እያደረጉ ያሉበት ሁኔታ ነው ያለው እና እውነት ለመናገር ያህል ደረጃ አልጠበቅም፣ ስንጀምር ምክንያቱም በየሀገሩ ችግር ላይ ያለው ይሄ በተለይ ሻክዳውኑ ያመጣው የኢኮኖሚ ቀውስ አለ። ሰው ስራ ያጣበት ሁኔታም አለ እና ይሄ ሳይገድበው ሰው ያለውን በማካፈል አጥሩን እየደገፈ ያለበት ሁኔታ ነው ያለው። ይሄ ደግሞ እንግዲህ በአይነት እና በገንዘብ የተሰጠው ኢንካሽ የተሰጠውን አታንድ የገባውን በምናይበት ጊዜ ከመቶ አርባ ሚሊዮን ብር በላይ የሚቀጥ ነው። በእውቀትም እንደዚሁ ሙያዊ ድጋፍ እያደረጉ ነው ያሉት ዲያስፖራዎቻችን ሰሜን አሜሪካን በኤግዛምፕል መጥቀስ ብችል ከአውሮፓ እንደዚሁ በዚህ ሙያ ላይ ያሉ የኢንፌክሽን በሽታዎችን በማከም ከፍተኛ ደረጃ ያሉ ዶክተሮች በየጊዜው ያሉ ኢንፎርሜሽኖችን እየሰጡን ያሉበት ሁኔታ ነው ያለው። አፕዴት እያደረጉ ያሉበት ሁኔታ ነው ያለው። ይሄ በሽታ እንግዲህ አዲስ እንደመሆኑ በየጊዜው የሚገኙ ሰዎች አዲስ ናቸው። በየጊዜው የሚመጣው ቻሌንጅ የሚያደርጉን ነገሮችም እንደዚሁ። ስለዚህ ከዚህ አኳያ ኢትዮጵያ ምን አይነት ጥንቃቄ፣ ቅድመ ጥንቃቄ ማድረግ ይኖርባታል የሚለውም ከሚመለከታቸው የጤና ሴክተር ሰዎች ጋር በመሆኑ በሀገር ውስጥ ካሉት የተነጋገሩ አብረው እየሰሩ ያሉበት ሁኔታ አለ። ይህንንም በሚስዮኖቻችን አማካኝነት የዘረጋንበት ሁኔታ ነው ያለው የክልሉም እንደዚሁ ይሄ እውቀት እንዲሰራጭ እያደረግ ያለ ነው ሰው ከወዲሁ መጠንቀቅ እንዲችል እና ተቋማቶቻችን በዚሁ መልኩ ራሳቸውንም ታካሚውንም የሚጠብቁበትን መንገድም እንደዚሁ ሙያዊ ድጋፍ ማለት ነው ሙያዊ ድጋፍ የምንለው እየተደረገ ያለበት ሁኔታ ነው ያለውና እስካሁን ባለው ከየ አካባቢው የሚመጣው ድጋፍ በጣም ጥሩና ይበል የሚያሰኝ ነው። መቀጠልም ያለበት ነው ብለን ነው የምናምነው። የኮሮና ቫይረስ ወረርሽኙ መስፋፋት ኢትዮጵያ ውስጥ በአሁኑ ወቅት ምን ያህል አሳሳቢ ደረጃ ላይ ደርሷል ማለት ይቻላል? ኢትዮጵያ ውስጥ ያለውን በምናይበት ጊዜ በሚዲያ እንደምትከታተሉት አሁን እየጨመረ ያለበት ሁኔታ ነው ያለው። ሰው በመጀመሪያ አካባቢ ላይ በጣም የመጠንቀቅ እና እንደዚሁም አብሮም የመደናገቅም አይነት ስሜቶች ነበሩ። በኋላ ላይ ደግሞ ቁጥሩ በጣም ያነሰ የመሰለበት ሁኔታ ነበረ። የመዘናጋት ሁኔታዎችም የታዩ እንደነበረ በተለያየ ሚዲያም በመንግስትም ሲያስጠነቅቅ ነበረ። ትናንት ከትናንት ወዲያ የሰማናቸው ቁጥሮች እጅግ ከፍ ያሉ ናቸው በቀን ስለዚህ በጣም ጥንቃቄ ማድረግ እንደሚገባን ማህበረሰቡ አሁን ከሚያደርገው ጥንቃቄ በበለጠ መልኩ ጥንቃቄ ማድረግ እንዳለበት ነው መናገር የምንፈልገው። መንግስት በተቻለ መጠን እያስጠነቀቀ በየጊዜው የሚሆኑ ነገሮችን እያሳወቀ ተገኘው መንገድ ሁሉ ህዝቡ እንዲጠነቀቅ ፈላጊውንም እርምጃ እየወሰደ በተለያየ መልኩ ይህንን ጥቄፋ ያደርጉ ቀሩ ዜጎችንም እንደዚሁ የሚታረሙበት ገድም እያከናወነ ያለበት ሁኔታ ነው ያለው እንደ አጠቃላይ ግን ባለው መዘናጋት እንደሌለብን እና የበለጠ ጥንቃቄ እየወሰድን መሄድ እንዳለብን ነው የሚያሳየው አሁን ያለንበት ሁኔታ። እንደሚያውቁት በምዕራቡ ዓለም ውስጥ ከፍተኛ ሀብት ባላቸው ሀገሮችን እንኳን የወረርሽኙ በርካቶችን ከስራ አፈናቅሏል። አንዳንዱ ሀገራትን በቢሊዮን ና በትሪሊዮን የሚቆጠር ያህል ብር ውደት ውስጥ ወይም ብድር ውስጥ እንዲገቡ ግድ ያሰኝቷል። ከዚህ በኋላ ራጥነቱም ሆነ የኢኮኖሚ ድቀቱ እንደዚሁ የከፋ እንደሚሆን ይገመታል፣ ቢያንስ ለሁለት አመት ያክል ይህ ባለበት ሁኔታ ኢትዮጵያ ውስጥም ተመሳሳይ ሁኔታዎች ሊከሰቱ ስለሚችሉ የነደፋችሁት ስትራቴጂ ምንድን ነው? ከዲያስፖራው ጋር ዘላቂ ለሆነ ችግር ዘላቂ ድጋፎችን እንዲቸሩ ለማድረግ የነደፋችኋቸው ስትራቴጂዎች አሉ? የመካከለኛ ጊዜ መሆን ያጭር ጊዜ በሀገር አቀፍ ደረጃ በኢኮኖሚም ሆነ በማህበራዊ ዘርፉ ምን አይነት ችግር ሊያስከትል ይችላል የሚለው በደንብ ዲፋይን ተደርጓል። እዚሁም መደገፍ ያለባቸው ተቋማት ማህበረሰብ እንዴት አይነት ነው፣ በምን አይነት መልኩ እርስ በርሱ ማህበረሰቡ ይደጋግፋል፣ እዚሁም ተቋማት እንዴት ይደጋግፋሉ፣ መንግስት እንዴት እርሱን ይደግፋል፣ ተቋማትን፣ የግል ሴክተሩን ይደግፋል የሚለውን መንግስት ኦልሬዲ በስትራቴጂ ደረጃ ሰራበት ያወጣበት ሁኔታ አለ። ይህንን የመከልከልና ይህን የመፈጸም ስራዎች ይኖራሉ። ከዚህ ባሻገር እንግዲህ በዋናነት እኛ ዲያስፖራው ላይ ነው የምንሰራው። ይህን በተመለከተ በተለይ በሚድል ኢስት እና በአፍሪካ ከስራ የወጡ ዝ በዚሁም ማረፊያ የሌላቸው መመለስ የሚፈልጉ የዕለት ምግባቸውን እንኳን ሰበር ማድረግ የማይችሉ ዜጎችንም ግር ላይ የወደቁበትም ሁኔታ እናያለን። ይህንን ሚዮኖቻችን በየቦታው ያሉ ይህንን በቅርበት እየተከታተሉ ድጋፍ የሚያስፈልጋቸውን እየመዘገቡ እርዛው በሚሰበሰበው ገንዘብ መልሰው ዜጎቻችንን እየደገፉ ያሉበት ሁኔታ ነው ያለው። ግሩን ለመቆጣጠር እየሞከሩ ያሉበት ሁኔታ አለ። የባሰበት ደግሞ በጣም ችግሩ የከፋበት በተለያየ ምክንያት የከፋበት ሁኔታ በሚኖርበት ጊዜ ደግሞ እንደዚሁ አንገብጋቢ ሁኔታ ላይ ያሉ ምን ያህል ዜጎች ወደ ሀገር መመለስ ይገባቸዋል፣ ምን መደረግ አለበት የሚለውም በሙሉ ከውጭ ጉዳይ ሚኒስቴር ጋር ካለው ቲም ጋራ በማቅናት ለአስፈላጊ ዲሲሽን ለበላይ አካላት ያቀረብንበት ሁኔታ ነው ያለው። በሀገር ውስጥ ያለውን የኢኮኖሚ ሁኔታና ወይም ደግሞ ይሄ ኮቪድ ናይንቲን ያስከተለውን ወይም ሊያስከትል የሚችለውን ር በተመለከተ ደግሞ ዲያስፖራው እንዲደግፍ ያደረግ ነው። በዋናነት በሽታውን ከመከላከል ጎን ለጎን ዲያስፖራው የሚሰጠው ገንዘብ ለዚህም ጭምር እንዲውል ማድረግ የሚቻልበት ሁኔታ እንዳለ ነው የምናየው። ይህም ምን ማለት ነው እንግዲህ በሀገር ውስጥ ምክንያት ስራቸውን መስራት ያልቻሉ ራንድ ሴክተሮች አሁን በተለይ ንክኪ አላቸው ተብሎ የሚታሰቡ ሰርቪስ ሴክተሮች ሊሆኑ ሌሎችም የቆሙበት ሁኔታ አለ። ስለዚህ የተዘጋበት ሁኔታ አለ እና ሙሉ ለሙሉ ባይሆንም እንደነዚህ አይነቶች ላይ ኢፌክት ስላለ ወደፊት ደግሞ እየጨመረ ስለማይቀር የግድ በተለይ በተለይ ዝቅተኛ የኑሮ ደረጃ ላይ ያለው ማህበረሰብ የመደጋገጥ የግድ መኖር አለበት እና ይሄን ከማድረግ አኳያ የመጀመሪያው በሀገር ውስጥ እርስ በርስ የመረዳዳት አንድ ቤተሰብ ሌላውን ቤተሰብ ቢያንስ አንድ ቤተሰብ የመመገብ፣ የማብዳት፣ የመደገፍ ሁኔታው ልምድ እንዲወሰድ እየተሰራ ነው ያለው። እንደዚሁም ደግሞ በተለያየ መልኩ በተለያዩ ተቋማት በተለያየ መንገድ ገንዘቦችን፣ ሀብቶችን እየተሰበሰበ ድጋፍ እየተደረገ ያለበት ሁኔታ ነው ያለው እና ስለዚህ በዋናነት ነው የሚሰበሰበው ገንዘብ ምን ኮቪድ ናይንቲን ለመከላከል የምናወጣው፣ ጎን ለጎን እንደዚሁ ደግሞ በኮቪድ ናይንቲን ምክንያት የመጣብንን ችግር ኢኮኖሚና የማህበራዊ ችግር የምንወጣበትንም አቅም ከፍ የምናደርግበትን ጭምር ነው ይሄ የሀብት ማሰባሰቡ ስራ አላማ ያደረገው እና እዚህ አንጻር እንግዲህ ምን ያህል ለሀገራችን ድጋፍ የሚያስፈልጋት ማሰብ እንችላለን። በጣም ከፍተኛ የሆነ ድጋፍ ነው የሚያስፈልገን። በጣም ብዙ ችግሮች ያለባት ሀገር ናት ኢትዮጵያ። በጣም በርካታ ዜጎች ዝቅተኛ የኑሮ ደረጃ ላይ የሚኖሩባት ናት ኢትዮጵያ። ስለዚህ ከዚህ አኳያ የበለጠ የከፋ ችግር እንዳያስከትል እርስ በርስ ተደጋግፈን፣ ተረዳርተን ነው ማለት የሚኖርብን ይህንን ጊዜና ከዚህ አኳያ ዲያስፖራው እያደረገ ያለውን ድጋፍ መቀጠል እንዳለበት በሙያም በአይነትም እንደዚሁም በገንዘብም እያደረገ ያለውን ድጋፍ ያጠናከው መቀጠል ይኖርበታል የሚል ነው ያለን እርከታ። በዚሁ አጋጣሚ በመላው ዓለም ያሉ የዲያስፖራ ማህበረሰብ አባላት እንዲሁም በተለይም በአውስትሬሊያ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያ ዲያስፖራ ኤጀንሲ መልእክት ምን ይሆናል? መልክቴን ከማስተላለፌ በፊት በእናንተ አካባቢ በተለይ ከአውስትራሊያ ቸርቾች ለሰጡ ድጋፍ የተደረጉ ድጋፎች አሉ። እንደው ለምሳሌ ለመጥቀስ ነው፣ ከኦርቶዶክስ ቤተ ክርስቲያን፣ በዚያ ካለች ቤተ ክርስቲያን የተሰጠ ገንዘብ አለ። ቅርብ ጊዜ መሪዎቻቸው እዛ ካሉ መሪዎችም አውርቻለሁ። በጣም በዚያ አጋጣሚ ላመሰግን ወዳለው ማስተላለፍ የምፈልገው መልክት እስካሁን እያደረጋችሁ ላላችሁት እስካሁን እየደግፋችሁ ላላችሁት ሁሉ በጣም ከልቤ ላመሰግን ወዳለው በኤጀንሲውን በራሴ ስም። ከዚህ ባሻገር ደግሞ አስፈላጊውን ጥንቃቄ እንዲያደርጉ ሁሉም ራሷቸውንና ቤተሰባቸውን ማህበረሰቡን በሙሉ እጅግ በጣም በመያያዝ በመተባበር የተለያዩ ልዩነቶችን ወደ ጎን ትቶ በአንድነት መያያዝ የሚጠይቅ ጊዜ ነው። አሁን ምንም አይነት ልዩነቶች das ist vom so ant ራሱን ቤተሰቡን፣ ማህበረሰቡን የሚጠብቅበት ጊዜ ነው እና ይሄንን ከማድረግ አኳያ ሁሉም ሰው ክለኛውን መረጃ እየተለዋወጠ እየተጠነቀቀ እንዲያልፍ መልዕክቴን ማስተላለፍ እፈልጋለሁ። ከዚህ ባሻገርን ደግሞ ቅድም እንደጠቀስኩት ሀገራችን በተቻላት አቅም ሁሉ ንን በሽታ ለመከላከል እየሰራች ያለችበት ሁኔታ ነው ያለው እና ይሄን ከመደገፍ አኳያ ደግሞ እንደዚሁ ዲያስፖራው የሀገር ሀብት ነው የሀገር አቅም ነው ከዚህ አኳያ የሚችለው ያለውን ሁሉ አሁን እያደረገ ያለውን ነገር ሁሉ አጠናክሮ እንዲቀጥል፣ ተያይዘን በጋራ ከተባበርን እጅ ለእጅ ከተያያዝን ይህንን በሽታ ለመከላከል ወይም ደግሞ ለማሸነፍ የመጣብንን ይህንን መከራ ለማለፍ በቀላሉ እንችላለን። ከተለያየን ግን እዚሁም አቅማችንን አዋጥ ተናብረን በጋራ ካልሰራን ግን የሚያመጣብን ጣጣ እጅግ በጣም የከፋ ነውና ይሄን ከወዲሁ ተረድተን በጋራ ተያይዘን ግርን እንወጣው የሚል መልእክት ነው ያለኝ። ወይዘሮ ሰላማዊት ዳዊት የኢትዮጵያ ዲያስፖራ ኤጀንሲ ዋና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። መልካም ጊዜ።